የወደፊት አቅጣጫ ላይ ሁነኛ ቦታ ይዞ አከራካሪ ሆኖ ያለው በኢትዮጵያ ውስጥ ምን አይነት ስርዓት መስራት የሚለው ነው። በተለይ ከፊታችን ደካለው ምርጫ በኋላ የተወሰኑ ሰዎች ወይም በርካቶች የፌዴራል ስርዓት ለኢትዮጵያ ተገቢ ነው ይላሉ። የፌዴራል ስርዓት ላይ ግን የተለያየ አተያይ ያላቸው የተወሰኑት አሁንም ባለው አይነት ጎሳን መሰረት ያደረገ ፌዴራሊዝም እንዲካሄድ የሚሹ ወገኖችም አሉ። በሌላ በኩል ደግሞ ይሄ የፌዴራል ስርዓት አወቃቀር ትክክለኛ አይደለም፣ ሀገርን በታኝና ፍራሽ ስለሚሆን አይገባም። የተለየ የፌዴራል ስርዓት ያስፈልገናል ብለው ሀሳብ የሚያቀርበው አሉ። በሌላ ወገን እንደዚሁ አህዳዊ ስርዓትም ቢሆን የተሻለ ነው፣ ሁላችንንም የሚያመክል ይሆናል። ክልሎች ያለአግባብ ስልጣን ይዘው ለኢትዮጵያ አንድነት መናጋትና መፍረስ አደጋ ሊሆኑ ስለሚችሉ በዛ መልክ ሂድ። ዋናው ነገር አህዳዊና ፌዴራላዊ የመሆኑ ጉዳይ ሳይሆን ዲሞክራሲያዊ ስርዓት ማቆም መቻል ነው። በዓለም ላይ ሰላሳ ስምንት ሀገሮች ብቻ ናቸው ኢምፔሪያሊዝም ስርዓት ውስጥ የሚተዳደሩት። ሌላው አብዛኛው አለም በአህዳዊ ስርዓት ነው የሚተዳደረው። በሁለቱም ውስጥ ጥሩና መጥፎ መንግስታቶች አሉ ብለው ይህንን ሀሳብ የሚያቀርቡና የሚከራከሩ አሉ። እንደ እነ ፈረንሳይ፣ ጃፓንም ኮሪያን የመሳሰሉት ሀገሮችን በመጥቀስ ምን አይነት የስርዓት አወቃቀር ያስፈልጋል ኢትዮጵያ ውስጥ ብለው ይመክራሉ። አቶ ጋሳሁን እንደሚታወቀው ፌዴራሊዝም የኢትዮጵያ ስርዓት ካለ ፌዴራሊዝም ሌላ ህይወት ሊኖራት አይችልም ብለው ከመጀመሪያው ጊዜ የተነሱት ሰዎች መካከል አንዱ እኔ ነኝ። እንደውም ይህንን በጽሁፍ በሰባዎቹ እና ሰማንያዎቹ ዓመተ ምህረት ከመጽሐፍ ሌላ እንደ አውሮፓውያን አቆጣጠር በአስራ ዘጠኝ መቶ ዘጠና ከፍተኛ ትምህርታዊ የሆነ ኮንፈረንስ ሌስተር ዩኒቨርሲቲ እንግሊዝ ሀገር ውስጥ አድርጌ ገና ደርግ ከመውደቁ በፊት ነው የወደፊቱ ኢትዮጵያ ዴሞክራሲያዊ ፌዴራላዊም ስርዓት ነው የሚያስፈልጋት በማለት ደጋግሜ ነው የተናገርኩት። አሁንም ከዚህ የተለየ አስተሳሰብ የለኝም። መጀመሪያ ማወቅ ያለብን ከአስራ ዘጠኝ መቶ ዘጠና አንድ እስከ ሁለት ሺ አስራ ስምንት እንደ አውሮፓውያን አቆጣጠር ኢትዮጵያ ውስጥ የነበረው ስርዓት ፌዴራላዊ ማለት ትልቅ ውሸት ነው። በምንም አይነት ፌዴራላዊ ስርዓት አልነበረም። ማወቅ ያለብን ኢትዮጵያ ያላት በዚህ ሀያ ሰባት ዓመት ውስጥ ያላት ስርዓት በሌላው ዓለም በአንዲቱ አገር ውስጥ የሌለ ስርዓት ነው። ሌላ አገር ከኢትዮጵያ ሌላ ኤትኒክ ፌዴራሊዝም ብሎ የተነሳ አንድ መንግስት የለም። እርግጥ በሰማንያዎቹ ዓመት ድረስ እና ማንዴላ መጥቶ እስኪያገላግለን ድረስ እንደዚህ አይነቱ ስርዓት ደቡብ አፍሪካ ውስጥ ነበረ። ስሙም አፓርታይድ ነው። ኢትዮጵያ ውስጥ ከበነዚህ ሀያ ሰባት ዓመት ውስጥ የሰፈነው የአፓርታይድ ስርዓት ነው እንጂ የእውነተኛ ዴሞክራሲያዊ ፌዴራሊዝም በሌሎቹ ሀገሮች የምናየው ስነ ስርዓት አይደለም። ይህንን ደግሞ የምንምለው እንደዚሁ በራሴ አንደበት ብቻ ሳይሆን ይሄንን የሚደግፍ ሁኔታ አለኝ እንደ አውሮፓውያን አቆጣጠር አስራ ዘጠኝ መቶ አርባ ስምንት አመተ ምረት ናሽናል የሚባለው ፓርቲ ደቡብ አፍሪካ ተሸንፎ ሚስተር ማላን የሚባል ከቡሮች የሚወለድ ሰው አፓርታይድን ይዞ የተነሳው የአፓርታይድ አባት ተብሎ የሚጠራው የእሱ ፓርቲ ያሸንፋል ይሄ ከሆነ በኋላ ጋዜጠኞች ይሄንን ሚስተር ማላንን አዲሱን ጠቅላይ ሚኒስተር አረ ለመሆኑ ይሄ አዲስ ያመጣው ስርዓት አፓርታይድ የሚባለው ምንድን ነው ብለው ይጠይቋል። ቃል በቃል ነው ወንድምኔ፣ አሁን ምደግምልህ አፓርታይድ ማለት ሌላ ነገር አይደለም ኤትኒክ ፌዴራሊዝም ነው ብሎ ቁጭ አድርጎታል። ኢትዮጵያም ሀያ ሰባት ዓመት ሲጫወትብን የነበረው ስርዓት ኤትኒክ ፌዴራሊዝም ነው። የኢትዮጵያ ክልል የሚባለው ራሱ ቃል የመጣው ከደቡብ አፍሪካ ሆምላንድ ከሚሉት የተተረጎመ ነው። ካርታችን የዛሬው የኢትዮጵያ ካርታችን ከየት መጣ ብለን ራሳችንን እንጠይቅ። ኢትዮጵያን ለማጥፋት በኮሎኒያሊዝም ኃይል ለመያዝ ከፈለጉት ከኢጣሊያን ፋሽስታዊ አስተዳደር ኮፒ የተደረገ ካርታ ነው። ጸረ ኢትዮጵያ የኢትዮጵያን ሕዝቦች እንደማፈቃቀርና እንደማያያዝ ብትንትናቸው እንዲወጣ በአንድ ብቻ ፓርቲ እየተመራ የአንዱን ፓርቲ ሀያለነትና የዲክቴተርሽፕ እያጠነከረ የሚሄድ ስርዓት ነው እንጂ ዓለም የፌዴራል ስትራክቸር የፌዴራል ሲስተም ነው ብሎ ከሚያምንበት ሁኔታ ጨርሶ የተለየ ነው። የኔ ወንድም ለምንድን ነው እኔ ኢትዮጵያ ውስጥ ፌዴራሊዝም ዴሞክራሲያዊ ፌዴራሊዝም ያስፈልጋታል የምለው ምክንያቱም መቶ ሀያ የሚሆኑ ብሔሮች የተለያዩ ብሔሮች ሰማንያ አራት የሚሆኑ ቋንቋ ያላትን ሀገር በአህዳዊ ሁኔታ እናስተዳድራለን ማለት እብደት ነው። እስቲ እንመልከት በዓለም ዞር ብለን ከኛ ሁለት እጥፍ የበለጠ ብሔሮች ያሉባት ከኛ ሁለት እጥፍ የበለጠ ቋንቋዎች ያሉባት ሀገር ታላቋ ህንድ ናት። ህንድ በምንም አይነት ኤትኒክ ፌዴራሊዝም የላትም። እንደውም በዓለም ካሉት ዴሞክራቲካዊ ፌዴራሊዝም ትልቁን ቦታ ይዛ የምትገኝ ሀገር ናት። ስለዚህ ለኢትዮጵያችን በእውነት በዴሞክራሲ የተመደበ ፓርቲዎች እና ድንበሮች በብሔር ያልተመሰረቱ ኢትዮጵያዊ መፈጠር አለበት። ብሔሮችን ከኢትዮጵያ ጋር ልናያየዝና አስፈላጊ ናቸው ማለት የምፈልገው የባህል ነገር ሲመጣ ነው። ትንሿ አስር ሺህ ሰው ያላት እንኳን የኢትዮጵያ ብሔር እንድትለማ፣ እንድትጠነክር ነው የምፈልገው በእነዚህ ሁኔታ ምክንያቱም የሁላችንም ኩራት የህዝባችን ብዛት የህዝባችን የባህላችን ብዛት የሃይማኖታችን ብዛት መሆኑን ስለማውቅ ነው። ነገር ግን በፖለቲካ በዘር የተመሰረተ ፓርቲ በዘር የተመሰረተ ድንበሮች በኢትዮጵያችን ወደፊት መኖር አይገባቸውም። ይሄንን የምለው ሌላውን በደንብ አድርገን ስላየነው ነው። ምንድን ነው ያመጣ ነው መቶ ሀያ ሚሊዮን ህዝብ አላት ኢትዮጵያ ከዛ ውስጥ ሰማንያ አምስት በመቶ ሀያ አምስት ዓመት እድሜ በታች ነው። እንግዲህ ይህንን ስንል ሰማንያ አምስት በመቶ የኢትዮጵያ ህዝብ ከመለስ ዜናዊና ከወያኔ በስተቀር የሚያውቀው መንግስት እንደሌለ ነው። ምንድን ነው ይሄ ልጅ ከልጅነቱ ከተወለደበት ጊዜ ጀምሮ ምንድን ነው የሰማው? ማንነው አንተ ኢትዮጵያዊነህ ብሎ ያስተማረው? ማን ነው ጎረቤትህ ወንድምህ ነው፣ ወዳጅህ ነው፣ የአገር ልጅህ ነው ብሎ ያስተማረው ማን አንተምን ካልመሰለ የአንተን ቋንቋ ካልተናገረ ጠላትህ ነው ብሎ ነው ያደረገው። የሚያሳዝነኝ ጨሮ ወንድሞቻችንን እንመልከት። እንዴት አድርገን እንፍረድባቸው? ኢትዮጵያዊነትን ማን አስተማራቸው? እነዚህ ሰዎች ከየት ነው የመጡት? ማን ነው ትምህርት ቤት እያሉ ግድ የለም አጠገብ ያለው ሌላ ቋንቋ የሚናገር ቢሆንም አንተን ባይመስልም ይሄ ሰው የሀገርህ ልጅ ነው ወንድምህ ነው ብሎ ማን ነው ያስተማረው? የኔ ወንድም በእነዚህ በወጣቶቹ ላይ ብቻ እንዴት አድርገን ለመፍረድ እንችላለን? ታዲያ አሁን የምመጣው ይሄንን ሁሉ ያደረገ ማን ነው ብንል ከራሴ ጀምሮ የእኔ ጄኔሬሽን ነው ማለት ነው። በወያኔ ጊዜ ብቻ አይደለም ላለፉት ሀምሳ አመታት እኛ ነን ኢትዮጵያ አሁን ያለችበትን ሁኔታ ውስጥ እንድትገባ ያደረግን ምንድነው ያስተማር ነው? እንደኛ እንግዲህ የመጀመሪያው ማለት እንችላለን፣ የመጀመሪያው ትውልድ ነው፣ በሰፊው ውጭ ሀገር ሄዶ እውቀት ለመቅሰም የቻልን እኛን። ግን ሕዝባችንን ምንድነው ያስተማር ነው? በእኔ አስተያየት ሶስት ነገሮች ነው። አንደኛው የመደብ ትግል፣ ሁለተኛው የብሔር ትግል እና ሶስተኛው ደግሞ እውነተኛ ጸረ ዴሞክራሲያዊነት። ስለዚህ በማን ላይ እንፍረድ? ኢትዮጵያ ውስጥ ለሚደረጉት ሁኔታዎች ሁሉ ከፍተኛ ኃላፊነት መውሰድ ያለብን እኛ ነን። እኛ እውነተኛ ምሳሌ ልንሆን አልቻለም። ምንድን ነው የምናስተምረው? ቶሎ ቶሎ ብለህ ሮጠህ ብቻ እዛች ቦታ ላይ ተቀመጥ። እንዴት እንደምትደርስ በዴሞክራሲያዊ መንገድ ነው የምትደርሰው አይደለም፣ እሱን በጭራሽ አልነግረውም። ሰውም እያጠፋህ ደም እያፈሰስ ክምል ሆነ እዛች ቦታ ላይ ተቀመጥ፣ ተረኛ ሁን፣ ዛሬ እኔ ተራ ነው በል፣ የኢትዮጵያን ሕዝብ ዝረፍ፣ የኢትዮጵያን ሕዝብ ጨቁን፣ እኔን የማይመስሉ ደግሞ ሰዎች በሙሉ ጠላቶቼ ናቸው ብለ ማረድ ጀምር። ይሄ ነው። በአንድ ምሳሌ ልክት አቶ ካሳሁን ጎረቤታችን ሱዳን ውስጥ ነጻነታቸውን ካገኙ ጊዜ ጀምሮ ከአስራ አራት የበለጡ ሁኔታዎች ተነስተዋል። አንድ ሰው አልገደሉ አንድ ባለስልጣን የመንግስት ባለስልጣን አልገደሉ። እንደውም እንደነኑሜሪ አይነቶች ሰዎች ሲነሱና የግብፅ ሀገር ሲሰደዱ አንተ እያረጀህ ነው፣ እሰው ሀገር ምን ያስፈልግሃል መቀመጥ ለአና ሀገርህ ተቀመጥ እያሉ አገራቸው መጥቶ ሀገሩ ገብቶ እንዲሞት ያደረጉ መንግስታት ናቸው። እንደ ኢትዮጵያ ባለፉት ሀምሳ አመት የትኛው አፍሪካ ውስጥ ነው በዛ ሌቭል በመንግስታዊ ሌቭል ደም የፈሰሰው? ማገራዊ ሌቭል እርግጥ እንደ ኡጋንዳ አይነቶቹ የሚቀርታ ኡጋንዳ ገና ሀገር አይነቶቹ እንደነ ሩዋንዳ የመሳሰሉት ቦታ ላይ ሌሎች አይነት ማስ መርደር ተፈጥረዋል። ጄኖሳይድ ተፈጥሯል። እርግጥ ነው እኛም አገር ያንኑ መንገድ እያያዝን እየሄድን ነው። ነገር ግን በመንግስትም እንኳን ሌቭል ሰውን አለ ፍርድ መግደል የትኛው አፍሪካ ሀገር ነው የምታየው? የኔ ወንድም በኦፊሻሊ ይሄንን ሁሉ ተሸክመን ነው ያለ ነው። ይሄንን ሁሉ ያመጣን እኛ ነን። ማናቸው የእኛ ትልቆቹ እንደ እንትን አድርገን የምናያቸው፣ እንደ ትልቅ ኤግዛምፕል አድርገን እንደ ትልቅ ጀግኖች አድርገን የምናያቸው? እና ማናቸው? አንዱን ሰው የምታወድሰውን ሰው ንገረኝ፣ አንተ ማንሆን ሆን ማን መሆንህን እነግርሃለሁ ይባላል። እነ መንግስቱ ነው አይነ አይደለም ለዚህ ሁሉ መንሴ ለሆኑት እነሱ አይደለም። ታዲያስ ምንድን ነው ያስተማሩ? አሉ ብለው ኢትዮጵያን እዛች ቦታ ላይ ያደረሱትን እንደነ ራስ አበበን የመሳሰሉ ደሉል፣ ራስ ስዩም የመሳሰሉ ታላቅ ኢትዮጵያውያንን ስለገደለ ነው አይደለም የሚሞገሰው እስካሁን ድረስ። ከዛ እንዴት ነው የምንወጣው የሚለው ጥያቄ ነው። ዲሞክራሲ የሚጀምረው ከጎረቤት አይደለም፣ ከኔ ነው መጀመሪያ ያለበት። ዲሞክራሲያዊ አስተያየት፣ ዲሞክራሲ አኗኗር፣ ዴሞክራሲ ባህል ይሄ ላይ አልደረስንም። አሁንም ቢሆን አስተሳሰባችን በእውነቱ በሚያሳዝን ሁኔታ በብሔር ላይ የተመሰረተ ሆኖ እንደ ትልቅ እውነት ተቀብልነዋል። የኔ ወንድም የእውነቱን ካልጠየቀኝ እኔ ክርስቲያን የሆንኩት ከሌሎች ብሔሮች ደም የምወለደው፣ በነገርህ ላይ በዚህ አላምንም። አንድ ሰው ከአንድ ብሔር ብቻ የሚወለድ ሰው ካገኘህ ብታሳየኝ በጣም ደስ ይለኛል። ራስን ብቻ ማታለል ነው። ሁላችንም ኢትዮጵያኖች ከብዙ ብሔሮች የምንወለድን እና ለእኔ ትልቁ ኩራቴ እሱ ነው። እሱን እንተወና ለማንኛውም ነገር እስኪ እኔ ሶማሊያ ክፍለ ሀገር ሄጄ ምርጫው ላይ ከእኔ የተሻለ ሰው የለህም፣ ለአንተም አስብልህ እኔ ነኝ፣ እኔን ምረጠኝ የማለት መብት እስከሌለኝ ድረስ የሶማሌም ህዝብ አንተ ቆሻሻ አማራ ወይንም አንተ ትግሬ ወይንም አንተ ኦሮሞ ይበልኝ፣ የፈለገውን ይበልኝ። አንተ እዚህ መጥተህ ምንድን ነው የምትፈልገው? አንተን አልመርጥህም ደግሞ የሚለው መብት እሱ እስካልተሰጠው ድረስ ኢትዮጵያው ዴሞክራሲ አይኖርም። ይሄ እንዲገባን ያስፈልጋል። ነገ ምርጫን ብናደርግ ይሄ እንዲህ አይነቱ አስተሳሰብ እንዴት አናፍርም። አንዳንድ ጊዜ እኔ ወንድም አቶ ካሳሁን፣ ራሳችንን እንጠይቅ እስቲ፣ ማን ነው እኔን በአማርነት በኦሮሞነቴ በትግሬነቴ መብት የሰጠኝ? ውሸት ነው። በዚህ ዓለም በብሔርህ ምንም መብት የለህም። ሁለት መብቶች ብቻ ነው ያለህ፣ ይኸውም አንደኛው ዜጋ የመሆንህ መብትና የሰው ልጅ የመሆንህ መብት ነው። እነዚህ ናቸው አንድን ሰዎችን በዚህ ዓለም ውስጥ አላቸው መብት ብለን ማወቅ ያለብን። ስለዚህ የነዚህ ሀያ ሰባት አባሽ አመቱ ተውናል አንጎላችን ከጅለውታል። እኔ እስከ አስራ ዘጠኝ መቶ ዘጠና አንድ አመተ ምህረት እንደ አውሮፓያኖች አቆጣጠር ድረስ ጀርመን ትምህርት ቤት አብረውኝ የነበሩት ኢትዮጵያውያን የተማሪ ቤት ጓደኞቼ ከየትኛው ብሔር እንደሚወለዱ ያወቅኩት በአስራ ዘጠኝ መቶ ዘጠና አንድ አመተ ምህረት ነው እስከዛ ድረስ እርሶ እንዲህ አይነቱ አስተያየት ኢትዮጵያ ውስጥ አልነበረም፣ መጭራሽ አልነበረም። እንደውም በአስራ ዘጠኝ መቶ ስልሳ ሶስት እንደ አውሮፓውያን አቆጣጠር ኦኤዩ በተቋቋሚ የአፍሪካ ህብረት በተቋቋመበት ጊዜ አንድ ጨዋታ ነበር። አንዱን ኢትዮጵያዊ ተማሪ ትሄድና አንተ ከየት ነው የመጣኸው? እንዲ አበድክ እንዲ እኔማ እለም ያልኩ የነጻሁ ኢትዮጵያዊ ደኝልል በቦክስ እንዴ፣ ምን አደረጉ? ሲል ትክክል አልተናገርክም። ምን ማለት ነበረበት? እኔ አፍሪካዊ ነኝ። አቶ ካሳሁን፣ እዛች ቦታ ደርሰን ነበር። ዛሬ ስለ እሱ እናወራለን። እኛ ሀገር ብቻ አይደለም በነገር ላይ በመላ አፍሪካ ፓን አፍሪካንዝም የት ሄዷል? እየተመለስን ያለ ነው። ኢትዮጵያ የመጀመሪያውን ቦታ ይዛ፣ ነገር ግን በሌሎቹም ሀገሮች ይታያል። እየተመለስን ያህል ያለ ነው ድሮ በነበረው ብሔርተኛዊነት ነው ትራይበልዝም ነው አፍሪካ ውስጥ እየገባ መከራችንን የሚያሳየን። ታዲያ ማንን ነው ይሄ ጠባብ ብሔርተኝነት የሚጠቅመው? አውሮፓውያኖችን እንመልከት። ጀርመን አይደለሁም እኔ አውሮፓውያን ነኝ በሚሉበት ጊዜ አዚያኖች፣ እንደዚሁ በኤዥያ ኤዚያዎች ነን እያሉ በሚተባበሩበት ጊዜ እኛ እንደገና ወደኋላ ቀርተም እየሄድን አፍሪካዊነታችንም በመርሳት ኢትዮጵያዊነታችንም በመርሳት ወደኋላ እንሄዳለን እና እነዚህ ነገሮች ናቸው አሁን መፈታት ያለባቸው። ከዚህም የበለጠ ጥሩ ጊዜ የለም። እግዚአብሔር ብሎ አሁን በጁን የምናደርገው ምርጫ ይካሄድና አንገብጋቢ የሆነው የመጀመሪያው ሁኔታ አሁን ያለውን በዘር የተመሰረተውን እዚህ ድረስ የከተተንን እዚህ ደም መፋሰት ድረስ ያመጣውን የኢትዮጵያን ሕገ መንግሥት እንዲሻሻል እንዲለወጥ ማድረግ አለ። ይሄ ካልሆነ ራሳችንን አናታለን። ቢዝነስ አዝ ዩዥዋል እንደሚሉት ፈረንጆች ዝም ብለን ደም እያፈሰስን መንገዳችንን መቀጠላችን መሆኑን መርሳት የለብንም። ከዚህ ባሻገር አሁን ላሉት ጠቅላይ ሚኒስትር አብይ አህመድም ሆነ ቅድም እንዳነሱት ግንቦት ሀያ ስምንት በሚካሄደው አገር አቀፍ ምርጫ ላይ በወቅቱ አሸናፊ የሆነ መንግስት የሚያቆመው አዲስ አስተዳደር ምክሮ ሀሳቦ ምን ይሆናል? በኢትዮጵያ ጉዳይ ላይ ቀዳሚ ትኩረት ሊሰጣው የሚገባው ነገር ምንድን ነው ይላሉ። አሁን በእርግጥ ህገ መንግስቱን አንስተዋል። ከዛስ ባሻገር ለወደፊቷ ኢትዮጵያ ያለዎት ስጋትና ተስፋስ ምን ይመስላል? መጀመሪያ ማድረግ ያለብን እንደኔ አስተሳሰብ ከምርጫው በፊት ቢሆን ደስ ይለኝ ነበር። የዚህ የህገ መንግስቱን የመለወጡ ጥያቄ መጀመሪያ፣ እንግዲህ አንድ ህገ መንግስት ሲለወጥ አዋቂ የሆኑትን ሰዎች ሰብስቦ አንድ ህገ መንግስት ፈጣሪ ኮሚሽን ተቋቁሞ ያ ህገ መንግስት ከተጠና የኢትዮጵያ ህዝብ ከተቸበት በኋላ ለኢትዮጵያ ህዝብ በሬፈረንድም ማቅረብ ነው ግዴታው። ነገር ግን ክቡር ጠቅላይ ሚኒስትሩ እርግጥ ነው እንዲህ አይነቱን ነገር ለማድረግ ልጅት የሚል አንደበት ስላላቸው፣ ስለዚህ አሁን ምርጫው መጀመሪያ ላይ ከሆነ፣ ከምርጫው በኋላ ግን የወደፊት የኢትዮጵያን ሁኔታ የሚወስነው ይሄ ስለሆነ የህገ መንግስቱ ሁኔታ መጀመሪያ መሰራት ያለበት እሱ መሆን አለ። በዚህ ልንቀጥል አንችልም። ሁለተኛ የዚህን የጥላቻ ፖለቲካ ከስሩ መንቀል አለብን። ካሁን ወዲህ በዘር የተከፋፈል ኢትዮጵያ እንዳትኖር ሁላችንም ከፍተኛ አስተዋጽኦ ማድረግ አለብን። ይሄንን ክቡር ጠቅላይ ሚኒስትር በንግግራቸው ብዙ ጊዜ ይናገሩታል። ለዚህ አከብራቸዋለሁ በእውነቱ ኢትዮጵያዊነትን አስፈላጊ ቦታ በንግግራቸው ውስጥ እስካሁን ድረስ በየጊዜው ሲናገሩት ሰምቻለሁ። አሁን ከእሳቸው የምጠብቀው ይሄንን ደግሞ ስራ ላይ እንዲያውሉት ነው። እስካሁን አላዋሉትም ማለት ሳይሆን በጠነከረ ሁኔታ ኢትዮጵያዊነትን አንድነት፣ በብዙሀንነት ብዙሀንነት፣ በአንድነት በሚለው ፍልስፍና ተከትለው ይችን አገራችንን ከጠባብ ብሄርተኝነት እንዲያድኑን ነው የምጠይቃቸው። ኢትዮጵያችን አለዛው ከፍተኛ አደጋ ላይ ናት ያለችው። ኢትዮጵያችን ጠላት እንጂ ወዳጅ እንደሌላት ባለፉት ወራት አይተነዋል። በምንም አይነት ነገር እንዳይመስልህ የኢትዮጵያን መበልጸግ፣ የኢትዮጵያን ታላቅ አገር መሆን የሚፈልግ ብዙ ሰው የለም። ምክንያቱም ያውቁታል፣ አንቻልም እዛ ቦታ ከደረስን አንድነታችን ከጠነከረ እግዚአብሔር ሁሉንም ነገር አሟልቶ ሰጥቶናል። የሕዝብ ብዛት ሰጥቶናል። የተማረ ሰው ብዛት ሰጥቶናል። ያጣነው ኢትዮጵያ ውስጥ ሰላምና አገራዊ ፍቅር ነው። ክቡር ጠቅላይ ሚኒስትሩ በነገሮ ላይ ከመጀመሪያ ካስተማሩን የመጀመሳና እስከ ዛሬ ድረስ ሀያ ሰባት አመት አንድም የፖለቲካ ሰው አፍ ውስጥ ከቶት የማያውቀውን ቃል ፍቅር የሚባለውን ቃል ነው ያገኙ የጠቅላይ ሚኒስቴር ይዘውልን የመጡትና ይህንንም ወደፊት በሁላችን አንደበት እንዲረጋ ሁላችን እርስ በርሳች ስንታያይ እንኳን ይሄ ሰውዬ አማራ ነው፣ ይሄ ሰውዬ ኦሮሞ ነው፣ ይሄ ሰውዬ ትግሬ ነው፣ ይሄ ሰውዬ ደቡብ ነው እያልን ከበላያየት ይልቅ የምናየው ሰው ወንድማችን፣ የምናያት ሴት እህታችን መሆኗን የሚያንጸባርቅ አንደበት እንዲኖረን እዛ ላይ ነው መታገል ያለብን። ልዑል ዶክተር አስፋ ወሰን አስራተ ካሳ ስለ ቃለ ምልልሱ እናመሰግናለን። እኔም እጅጉን አመሰግናለሁ አቶ ካሳ። አሁን እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኢዩ ስላሽ አምሃሪክን ይጎብኙ።